አሁን፣ የአዲስ አበባ መስኮት ሊከፈት ነው። አቤት ንፋሱ ገፍትሮ ሊጥለን ነው። ስለ ንፋስ ነው ዛሬ። ንፋስ ወደ ፈለገበት ሊወስድ ይችላልና የትኛው ንፋስ ነው? ስለምንድን ነው ከንጉሴ የመስማል ሊኖርብን ነው። ንፋስ አወዛውዞ ይጣለሽ ወደ እኔ ጥሩ ነገር ነው። ልክ ዛሬ ስምንት ቀን ሆነው፣ ወርሃ ታህሳስም ከባተ የኔም መስኮት ተከፈተ። ልጆች ሆነን ገና ምኑንም ሳናውቀው የሰርግ ዘፈን መጫወት እንወድ ነበር። ወለቤ ወለቤ ነይማረቤ ወለቤ ወለቤ ነይማረቤ ለበኔ ለበኔ ለበኔ ለበኔ ለበኔ ለበኔ ለበኔ ለበኔ ነፋሳ ወዛውዞ ይጣል እሽ፣ ወደ እኔ ለበኔ ለበኔ። ስለ ሰርግ ሳይሆን ዛሬ ወቅቱም አይደለም እና ስለ ነፋስ ላጫውታችሁ ፈልጌ ነው። ለበኔ ለበኔ ለበኔ ለበኔ ለበኔ ለበኔ የዛሬ እንግዳይና በትዝታ የማስታውሰው ዳዊት ይባላል። በቅጽል ስሙ ዳዊት ነፋስ ዳዊት ነፋስ፣ አዲስ አበባ ስታዲየም ዙሪያ ይታወቃል። የስፖርት ደጋፊዎች ሁሉ፣ የሁሉም ቡድኖች ዳዊትን ያውቁታል፣ ዳዊት ነፋስ ይሉታል። እሱ ግን የቅዱስ ጊዮርጊስ ቡድን ደጋፊ ነው። የቅዱስ ጊዮርጊስ ቡድንን አርማ ከራስ ፀጉሩ እስከ እግር ጥፍሩ ለብሶ ባርኔጣውን አድርጎ ኳስ ጨዋታ ባለባቸው ቀኖች ሁሉ የስታዲየሙን ዙሪያ ከጥርኝ ሆቴል ተነስቶ መልሶ ጥርኝ ሆቴል ድረስ እየተመላለሰ የስፖርት ደጋፊዎችን ያዝናናል። ዞሮ ዞሮ ግን እሱ እዛው ጊዮርጊስ ቡድን ላይ ነው ያለው ደጋፊነቱ። ዳዊት ይጫወታል፣ ይናገራል። እናሸንፋለን፣ እንረታለን፣ ድል አድርገን እንገባለን፣ የዘንድሮ ዋንጫ የእኛ ነው፣ ይሄንን ያህል ግብ እናገባለን። አቤት ዳዊት ነፋስ ይናገራል፣ ብዙ ይናገራል። ደግነቱ ድምፁ ብዙ አይሰማም፣ ደካማ ነው። አንዳንድ ጊዜ ግን እንደ ቆጣ ሲል የጮኸ እንደሆነ ትንሽ ይሰማል። ዳዊት ነፋስ በእግሩ ወደ ላይ እየዘለለ አንዳንዴም እየደነሰ እየጨፈረ እስክስ እያለ በየግሮሰሪዎቹ በየሆቴሎቹ እየገባ ደጋፊዎቹን ሁሉ ከጨዋታ በፊት ያዝናና ነበርና በጣም ይታወቃል። ዳዊት ነፋስ ዳዊት ነፋስን ያነሳሁት እሱ ምክንያት ሆነኝና ይህ አሁን የያዝነው የመጸው ወቅት የነፋስ ባህሪ የሚሰለጥንበት በመሆኑ ዛሬ ስለ ነፋስ ላጫውታችሁ ፈልጌ ነው። ዳዊትን ዳዊት ነፋስ እያልኩ ያነሳሁት፣ ያሳዝናል፣ ዳዊት ነፋስ ዛሬ በሕይወት የለም። ዛሬውን የስፖርታዊ ጨዋነት መጓደል ዳዊት ቢያይ ኖሮ ምን ይል ነበር ምን አይነት ዜማ፣ ምን አይነት ጨዋታ፣ ምን አይነት ንግግር ያፈልቅ ነበር እያልኩ አስባለሁ። እስኪ እንግዲህ ወደ ነፋስ መለስ ስንበልና ለኢትዮጵያ ታሪኳ ነው መልኳ የተሰኘው መጽሐፍ ነፋስን በብዙ መልኩ ይዘረዝረዋል። ለምሳሌ ሲልቢባ የሚባል ነፋስ አለ። ሲልቢባ ማለት ልክስክስ ነፋስ ማለት ነው። ከዛ አውሎ ነፋስ ነው፣ ብዙዎቻችን የምናውቀው። ይህ ደግሞ ጥቅል ነፋስ በመባል ይታወቃል። የዩሪክ አሲድ ሰዎች ለነፋስም ሪህ አለው ባትሉ፣ ለበሽታ መከሰት ብዙ ጊዜ ምክንያት የሆነ እሪህ የሚባል ነፋስም አለ። በጣም የበረታውና ያየለው ነፋስ ደግሞ ጠሮ የሚባለው ነፋስ ነው። ባህር የሚያናውጥ፣ መርከብ የሚገለብጥ ነው ጠሮ ነፋስ። የምረትና የመዓት ነፋስም አለ። ለመሆኑ ነፋስ ለገበሬው ምንድን ነው? ጠቃሚነቱ ይበልጣል። እህልን ተገለባው ማበጠሪያችን ነው። ግርድ የሚባል አለ። ግርድና ገለባውን ደግሞ የሚለይበትን ደረጃ ይደረሳል። ገበሬ በአሁኑ ወቅት አይደለም ሰውን ማናገር ቀና ብሎ እንኳ ሰውም ለማያትም የሚቸገርበት ሰዓት ነው። የአዝመራ ወቅት ነው እና ንፋስ በጣም ጠቃሚ ነው። ጉዳትም ቢኖረው እንዲያውሎ ንፋስ እየተመለመለ ቤትን ያነሳል፣ ቆርቆሮ ይነቅላል። አንዳንድ ነገሮችን ያጠፋል። ገበሬው ጠቃሚነቱን የሚያመሰግነው ያንን ተቋቁሞ ነው። ጥቅምት እላለሁ ጥቂት፣ በህዳር እላለሁ ዳር ዳር፣ በታህሳስ እስሩ ድረስ እያል እንዘምረዋለን። ታህሳስ ጥጋብ ነው እና ገበሬውም አረፍ ብሎ ተንፈቱ ብሎ የሚጠጣበት የሚበራበት አስተያየቱን የሰጡን አቶ አርጋው ኃይለ መስቀል ናቸው። ሌላው ገበሬ ደግሞ የሸዋ መኮንን ስሻህ ነው። ንፋስ የሚጠቅመን በታህሳስ ነው። ከዚያ ወዲህ የነፈሰው ንፋስ እህል ቀጭጭብናል፣ ብርድ ይመታብናል። ብዙ አንፈቅደውም፣ ለገበሬ ተፈላጊ አይደለም። ስለዚህ ታህሳስ፣ ጥር፣ የካቲት የማምረሻ ሰዓት ስለሆነ ንፋስ በመጠኑ ተፈላጊ ነው የሚል ነው የማስቀምጠው። አጨዳ ወቅት አሁን በዛሬው ወቅት መብራት አለ። በመብራት ሰባትም ስምንትም ከዚያም በላይ ከአንበታችን እየሆንን እስከ ስምንት ሰዓት ድረስ አጨዳ ላይ ነው የምናድረው። አዎ፣ ለምን የአዝመራ ችኮላ፣ ዝናብ እንዳይመጣ ከዝናብ ለማሸሽ ለመጠንቀቅ ተብሎ ነዋል። በባትሪ ነው የምናሄደው። በባትሪ ይሰበሰባል። ግንሶ ይጎጫል፣ ግማሹ ያሄዳል። ይሄ ነው ወደ ቤቱ ሲገባ፣ ሆታ እየጨመረ እየተሸከመው ይሄዳል፣ ውድማ ያቀርባል ይጎቻል። አንድ ላይ ማከማቸት ነው አንድ ላይ ይቀመጣል። እዛ ላይ ቢትልም አይነካው። አመሰግናለሁ አቶ የሸዋ መኮንን ሲሻህ አቶ አርጋውንም ጨምሬ። በሉ እንግዲህ የዛሬ ፕሮግራም እዚህ ላይ ይፈጽማለሁ። የዛሬ አስራ አምስት ቀን እንገናኝ። ደህና ሁኑ።